ሀሎ፣ ማዞሪያ፣ እባክሽ ሀገር ግዛት ሚኒስቴርን አገናኝ። ከማን ጋር ለመገናኘት ይፈልጋሉ ጌታዬ? ከልማት ክፍል ዋና ዲሬክተር ከአቶ ከበደ ጋር ለመነጋገር እፈልጋለሁ። ጥቂት ይቆዩ፣ አገናኘውታለሁ። ከበደ ነኝ፣ ማን ልበል? ጌታዬ እኔ ዮሐንስ ነኝ። በውሉ መሰረት የአዋሽን ወንዝ ግድብ ሥራ ለመጀመር የመጣሁ ዋና መሐንዲስ ነኝ። አዎ አስታውሳለሁ። እንደምን አሉ አቶ ዮሐንስ! መምጣትዎን በተስፋ እንጠባበቅ ነበር። ከሀገርዎ መቼ መጡ? አዲስ አበባ ከገባሁ ሁለት ቀን ሆኖኛል። ዳሩ ግን ጉዞዬ በጣም ረጅም ስለነበርና ስለ ደከመኝ ከዚህ ቀደም ብዬ እርስዎ ዘንድ ልመጣ አልቻልሁም። ምንም አይደል። አሁን በቂ ረፍት አገኙ? አዎ በቂ ረፍት አግኝቻለሁ። አሁን ግን አዲሱ የአዋሽ ግድብ የሚሰራበትን ቦታ ለማየት እፈልጋለሁና እርዳታውን ያደርጉልኝ ዘንድ እለምናለሁ። በደስታ። ለመሆኑ መች ለመሄድ አስበዋል? በሚመጣው ሳምንት መጀመሪያ ከአዲስ አበባ ለመነሳት ቆርጫለሁ። በጣም ጥሩ ነው። ጉዞ እንዲቃናልዎ ተስፋ አደርጋለሁ። ዳሩ ግን ከመሄድዎ በፊት በዚህ ሳምንት ውስጥ ተገናኝተን እራት አብረን ብንበላና ብንጨዋወት መልካም ሳይሆን አይቀርም። ደስታዬ ነው። እንግዳስ የሚመቸውን ሰዓት ያስታውቁኝና ጊዮን ሆቴል ድረስ እንገናኝ። መልካም ነው። ቅዳሜ ከምሽቱ በሁለት ሰዓት ብናደርገውስ? ተስማሚ ነው። እስከዚያ ድረስ ቢሮዬ መጥተው ጥያቄዎች እንዳለሁት ቢጠይቁኝ ለመመለስ ፈቃደኛ ነኝ። እንግዲያስ ነገ በአምስት ሰዓት ቢሮ ድረስ መጥቼ ጥያቄዎችን ለማቅረብ እወዳለሁ። እሺ፣ በዚህ ሰዓት እጠብቀዎታለሁ። እስክንገናኝ ድረስ ጤና ይስጥልኝ። አሜን፣ ጤና ይስጥልኝ። ፎር ኮምፕሬንሽን። ሃሎ፣ ማዞሪያ፣ እባክሽ አገር ጊዜያት ሚኒስትርን አገናኘኝ። ከማን ጋር ለመገናኘት ይፈልጋሉ ጌታዬ? ከልማት ክፍል ዋና ዲሬክተር፣ ከአቶ ከበደ ጋር ለመነጋገር እፈልጋለሁ። ጥቂት ይቆዩ፣ አገናኘዎት አለሁ። ከበደ ነኝ፣ ማን ልበል ጌታዬ? እኔ ዮሐንስ ነኝ። በውሉ መሰረት የአዋሽን ወንዝ ግድብ ሥራ ለመጀመር የመጣሁ ዋና መሐንዲስ ነኝ። አዎ አስታውሳለሁ። እንደምን አሉ አቶ ዮሐንስ? መምጣትዎን በተስፋ እንጠባበቅ ነበር። ካገሮ መቼ መጡ? አዲስ አበባ ከገባሁ ሁለት ቀን ሆኖኛል። ዳሩ ግን ጉዞዬ በጣም ረጅም ስለ ነበርና ስለ ደከመኝ ከዚህ ቀደም ብዬ እርሶ ዘንድ ልምመጣ አልቻልሁም። ምንም አይደል። አሁን በቂ ረፍት አገኙ? አዎ በቂ ረፍት አግኝቻለሁ። አሁን ግን አዲሱ የአዋሽ ግድብ የሚሠራበትን ቦታ ለማየት እፈልጋለሁና እርዳታውን ያደርጉልኝ ዘንድ እለምናለሁ። በደስታ ለመሆኑ መች ለመሄድ አስበዋል በሚመጣው ሳምንት መጀመሪያ ከአዲስ አበባ ለመነሳት ቆርጫለሁ በጣም ጥሩ ነው ጉዞ እንዲቃናለዎ ተስፋ አደርጋለሁ ዳሩ ግን ከመሄድዎ በፊት በዚህ ሳምንት ውስጥ ተገናኝተን እራት አብረን ብንበላና ብንጫወት መልካም ሳይሆን አይቀርም ደስታዬ ነው እንግዲያስ የሚመቸውን ሰዓት ያስታውቁኝና ጊዮን ሆቴል ድረስ እንገናኝ መልካም ነው ቅዳሜ ከምሽቱ በሁለት ሰዓት ብናደርገውስ? ተስማሚ ነው። እስከዚያ ድረስ ቢሮዬ መጥተው ጥያቄዎች እንዳለዎት ቢጠይቁኝ ለመመለስ ፈቃደኛ ነኝ። እንግዲያስ ነገ በአምስት ሰዓት ቢሮ ድረስ መጥቼ ጥያቄዎችን ለማቅረብ እወዳለሁ። እሺ፣ በዚህ ሰዓት እጠብቀዎታለሁ። እስክንገናኝ ድረስ ጤና ይስጥልኝ። አሜን፣ ጤና ይስጥልኝ።